of America. The <laughs> Be away. አማሮና በኦሮሚያ ክልል ጉጂ ዞን መካከል በሁለት ተጎራባች ወረዳዎች ባለፉት እሁድ ሐምሌ 16ና ረቡዕ ሐምሌ 19 መሳሪያ የቀላቀሉ ግጭቶች መፈጠራቸውና ብዙ ጉዳት መድረሱ በወቅቱ ተዘግቧል። በግጭቶቹ ለጠፋዊ 13 ሰዎች ሕይወት፣ ለቆሰለው ሰውና ለወደመው ንብረት መንግሥት ኃላፊነት ወስዶ የግጭቱ መንስኤ የሆኑ የድንበር ማስፋፋት እንቅስቃሴዎችን በአስቸኳይ እንዲያስቆም ግጭቱንም በዘላቂነት ሊያስወግድ የሚያስችል እርምጃ በአፋጣኝ እንዲወስድ ሲል የመድረክ አባል የሆነው ኢትዮጵያ ሶሻል ዲሞክራቲክ ፓርቲ አሳስቧል። ጽዮን ግርማ ተጨማሪ ይዛለች። በተጠቀሱት ቀናት ውስጥ በዚህ አካባቢ የተነሳው ግጭት የ13 ሰው ሕይወት መጥፋቱን በሁለቱም ወገኖች በኩል ያነጋገርናቸው ነዋሪዎችና ባለስልጣናት አረጋግጠዋል። በግጭቱም ከህይወት መጥፋት በተጨማሪ ቤቶች ተቃጥለዋል፣ ንብረት ወድመዋል፣ ነዋሪዎች ተፈናቅለዋል። በአንድ ቀበሌ የተነሳው ግጭትም እየተዛመተ መሄዱን ገልጸዋል። ግጭቱ ከተነሳና አደጋው ከደረሰ በኋላ በዚህ አካባቢ ያነጋገርናቸው ነዋሪዎች እንደሚሉት ከዚህ ቀደም በሁለቱ ድንበር ተጋሪዎች መካከል እንዲህ ያለ ግጭት ተከስቶ እንደማያውቅ ነው። በሁለቱ ክልል ባለስልጣናትም አልፎ አልፎ ካልሆነ በስተቀረ በዚህ አካባቢ ይህ ነው የሚል ግጭት ተነስቶ እንደማያውቅ ገልጸውልን ነበር። ይህንኑ በተመለከተ የመድረክ አባል ድርጅት የሆነውና በፕሮፌሰር በየነ ጴጥሮስ የሚመራው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ በአካባቢው አጣራሁ ያለውን መረጃ ጠቅሶ ለግጭቱ ተጠያቂው መንግስት ነው፣ ኃላፊነት በመውሰድ ሁኔታውንም ወደ ነበረበት መመለስ ያለበት መንግስት ነው ብሏል። ባለፉት ሀያ ስድስት አመታት የኢህአዴግ ካድሬዎች የክልሎች፣ የዞኖች፣ የወረዳዎች እና የቀበሌ ድንበሮችን እንደገና ማካለል በሚል ሰበብ የኃላፊነት ስሜት በጎደለው ተግባር ለዘመናት በሰላም አብረው የኖሩ ብሄር ብሄረሰቦችን እንዲጋጩ ሲያደርጉ ቆይተዋል ብለዋል በመግለጫው። ሰሞኑን በኦሮሚያና የደቡብ ብሄር ብሄረሰቦችና ህዝቦች ክልሎች የኮሬ ብሄረሰብ በሚኖርበት የአማሮ ወረዳና የጉጂ ኦሮሞ ብሄረሰብ በሚኖርበት የገላና አባያ የቡሌ ወረዳዎች አዋሳኝ አካባቢዎች የተቀሰቀሰው ግጭትም የዚህ አካል ነው ብለዋል። የፓርቲውን ምክትል ሊቀመንበር አቶ ጥላሁን እንደሻውን በመግለጫው ዙሪያ አነጋገሪያቸው ነበር። በግጭቱ ምክንያት ደርሷል ባለውን አደጋና ፓርቲያቸው መረጃ አሰባስቤበታለሁ ያለውን ጉዳት ከማብራራት ይጀምራሉ። ሐምሌ አስራ ስድስት አካባቢ ነው የግጭቱ የተነሳው። ከዛ በኋላ ግን በአንድ የተወሰነ አካባቢ ሳይሆን በብዙ ቀበሌዎች ከአስራ አራት የሚበልጡ ቀበሌዎች አካባቢ እንዲያውም ወደ አስራ ሰባት እንደሚሆን በኋላ የደረሰን መረጃ ይገልጻሉ። እና ጠቅላላ ጦርነት እንደተነሳ ነው። ፓርቲያችሁ አጠናክሮታል በምትሉት መረጃ የጉዳቱ መጠን ምን ያህል ነው? የጉዳቱ መጠን እንግዲህ ወደ አስራ ሶስት ሰው መሞቱን መረጃችን ያረጋግጣል። ከዛ ደግሞ ከአርባ በላይ የሚሆኑ ሰዎች እንደቆሰሉም ያሳያል። ከዛ በላይ ደግሞ ቤቶች በብዛት ተቃጥለዋል። የመኖሪያ ቤቶች መንደሮች፣ ወደ ሰባት መቶ የሚሆኑ ቤቶች እንደተቃጠሉ እንደዚሁም ደግሞ የእህል ክምር ወደ አራት መቶ የሚሆን እንደተቃጠለና በጣም ወደ ሰላሳ ሺህ ሄክታር አካባቢ የተዘራ እህል ደግሞ እንደዚሁ ገና ሳይሰበሰብ እንደወደመ ነው መረጃ የሚያሳየንና የግጭቱ መነሻ ምንድን ነው የምትሉት? በእናንተ በኩል የግጭቱ መነሻ ለኛ የደረሰው መረጃ የድንበር ማካለል ጉዳይ ነው። ድንበር እንግዲህ በኮሬና ጉጂ አካባቢ በፊት ነበረ ድንበር አለ፣ የድሮ ወረዳ ድንበር ግን አሁን እንደገና ደግሞ አዳዲስ የማካለል ስራዎች በየጊዜው እንግዲህ የማያቋርጥ የድንበር ማካለል አለ። ይህ መንግስት ስልጣን ከዋዜ ጊዜ ጀምሮ የብሔረሰቦችን ድንበር እንደገና አካልላለሁ እያለ በጣም አብሮ ተሳስረው ኖሩ የነበሩት ሰዎች መካከል ድንበር ለማካለል በሚያደርገው እንቅስቃሴ ግጭቶች ይፈጠራሉ። እንግዲህ እንደሚታወቁት የኢትዮጵያ ብሔር ብሔረሰቦች ዝም በሁሉም ቦታ ተለያይቶ አይደለም የሚኖሩት። አንዳንድ አካባቢ በተለይ ወደ ዳርቻ አካባቢ ያሉት ከሌሎች ጋር እየተቀላቀሉ የሚኖሩበት አብሮ ተዋልደው ተዛምደው በእርሻም በምንም ተቀላቅለው የሚኖሩባቸው አካባቢዎች አሉ። እነዚህን አካባቢዎች በብሔረሰብ ለመለየት በሚደረግበት እንቅስቃሴ ግራ መጋባትና ግጭት የሚፈጥሩ ነገሮች አሉ። በዛ ላይ ደግሞ ካድሬዎቹ እንደ ጀግንነት ይቆጥራሉ ይመስለኛል ድንበር ለማስፋት የሚያደርጉትን እንቅስቃሴ። ወገን ለይተው የየበኩላቸውን ድንበር ለመግፋት ሕዝቡን ያነሳሳሉ እና በዚህ አይነት ሁኔታ ነው በተደጋጋሚ ግጭቶች የሚፈጠሩት። አሁን ኮሮና አማሮ አካባቢ የተከሰተውም እንደዚ አይነት ግጭት ነው። ቦታው እንዲመለስና ሰዎች በሰላም እንዲኖሩ ምንድን ነው ፓርቲያችሁ እንደ መፍትሄ ሀሳብ ለመንግስት ያቀረበው? በሰጣችሁት መግለጫ፣ ያ እንግዲህ ለመንግስት ያቀረብ ነው። መጀመሪያ እነዚህን ግጭት የሚቀሰቅሱ የድንበር ማካለል ሁኔታዎች ከህዝብ ፍላጎት ውጭ፣ ከህዝብ ስምምነት ውጭ በጫና እየተፈጠሩ ነው ግጭቶች የሚፈጠሩት እና ድሮ የነበራቸውን ትስስር በምስራቸውን በበጣጠስ አይነት ስራ ነው የሚሰራው እና በጣም የተሳሰረ ህዝብ በስምምነት የሚወስንበት ሁኔታ መፍጠር ሲገባ አንተ ጉጂ ነህ፣ አንተ ደግሞ ኮሬ ነህ፣ አንተ ወደዚህ አንተ ወደዚህን እየተባለ በሚለይበት ወቅት የጋራ ስምምነት ውጭ እየተደረገ ግጭት ውስጥ እየተገባ ነው ያለው። ይሄ በየቦታው የሚደረጉ ግጭቶች ሁሉ በእንደዚህ አይነት የካድሬዎች ስሜታዊ እንቅስቃሴ የሚፈጠሩ ስለሆነ መንግስት ነገር ቆም ብሎ ማየት አለብን። እስከ መቼ ድረስ ነው እነዚህ ድርጅቶች ዝም ብሎ ቀጥሎ የህዝባችን ደም እየፈሰሰ የሚቀጥለውና ይሄ መቆም አለበት። አብረውም ወደ ሆነ ክልል ሊሆኑ ይችላለ። የግድ እኮ ብሔረሰቦች መለያየት የለባቸውም። አብረው ለረጅም ጊዜ ከኖሩ በስምምነት ድምፅ መስጠት የሚችሉበት ሁኔታ ሳለ ተለያይተው እንዲጋጭ የማድረግ ሂደቶች ከዛም ደግሞ እንደገና እንደገና መሸንሸን እንደገና እንደገና መሸንሸን ደግሞ ደግሞ መሸንሸን የሚያስከትላቸው ግጭቶች የሰው ህይወት ነው እያጠፍዋሉ። የሰው ህይወት መጥፋት ብቻ ሳይሆን ንብረት መውደም አለ፣ ከቤት መፈናቀል አለ። አሁን በዚህ ከአርባ ሺህ በላይ የሚሆን ከቤት ንብረቱ ተፈናቅሎ መንደር ሁሉ ወድሟል። እነዚህ አይነት ነገሮች በሚደርሱበት ወቅት ህዝብ መልሶ ማቋቋም አለበት። መንግስት ያው ግጭቱን አስታሪቅ ያለው አብርጃ ያለው ብሎ በሸማግሌ እርቅ አወረድኩት ብሎ ዝም ብሎ ዞር ማለት ሳይሆን እየተጎዳው ህዝብ በመልሶ የሚቋቋምበት እርምጃ መውሰድ ያለበት ኃላፊነት አለብን። ህብረተሰቡም በፖለቲካ አጀንዳ ምክንያት፣ የእርስ በርስ ግጭት ምክንያት እንዳይሆን ሊጠነቀቅ ይገባል ብለዋል አቶ ጥላሁን እንደሻው። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።